በኬንያ የባህር ሸለቆ የሚገኝ ግድብ ባለፈው ረቡዕ ምሽት ተደርምሶ ከአርባ ሰዎች በላይ ሲሞቱ ሌሎች በርካታ መቁሰላቸው ተገልጿል። ባለሥልጣናት እንደ ገለጹት ግድቡ የተሠራው ሕገወጥ በሆነ መንገድ በአንድ የግል መሬት ላይ ነው። ከሕግ ውጭ የተገነቡ ሌሎች ግድቦችም እንዲሁ ፈርሰው ተጨማሪ አደጋ እንዳይከሰት የሚል የሕዝብ ስጋት እንዳለም ታውቋል። ከናይሮቢ የመጣ የ ራይል ኦሙሉ ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል። በአካባቢው ሕዝብ ፓቴል በመባል የሚታወቀው ይህ ግድብ ሶላይ አካባቢ በሚገኘው ናኩሩ ከተማ ውስጥ በግለሰብ መሬት ላይ ከተገነቡት ሰባት ግድቦች አንዱ ነው። ባለሥልጣናት እንደ ገለጡት ግድቡ ረቡ ማታ ሲደረመስ በአቅራቢያው የሚገኙትንና በመቶዎች የሚቆጠሩ መኖሪያ ቤቶችን አውድሟል። በፍለጋ ሥራ የተሰማሩ ወገኖች ዛሬ አርብ ድረስ ጥረታቸውን እንደቀጠሉ ሲሆን በፍርስራሽ ውስጥ ተቀብረው የሚገኙ ካሉ በሚልም ሌሊቱን ሲዘዋወሩ እንደነበር ታውቋል። ጄምስ ኪማኒ የረቡዕ ዕለቱን አደጋ ለጥቂት ያመለጠ ሰው ነው። በሞተር ብስክሌት የጫንኳቸው ሁለት ሰዎች ወዲያውኑ ሞተዋል። እኔ ግን ዛፍ ላይ ተንጠልጥዬ ዳንኩ። እቤት ስገባ ሁሉንም ጎርፍ ጠራርጎ ወስዷቸዋል። የአካባቢው ሕዝብ ግድቡ ውሃ ያፈስ እንደነበርና እንዲታደስ አመልክቶ የነበረ ሲሆን አደጋው የተከሰተው በባለሥልጣናት ቸልተኛነት መሆኑን በመግለጥ ያማርራሉ። ፖሊስ መነሻውንና ለአደጋው ተጠያቂ ሊሆኑ የሚገባቸው ካሉም ማጣርቶ እንዲያሳውቅ አቃቢ ሕግ የ14 ቀናት የጊዜ ገደብ መስጠቱም ታውቋል። የግል ግድብ ግንባታውን ሕግ የሚያወጣው የኬንያው የውሃ አገልግሎት አስተዳደር ባለሥልጣን ዛሬ በሰጠው መግለጫ የፓቴልም ሆነ በዚያ በግል ይዞታ ላይ የሚገኙ ግድቦች በሙሉ ተገቢው ፈቃድ እንደሌላቸው አመልክቷል። ሄለን ዋንጁሩ የሶላይ ነዋሪ ነች። በአካባቢው የሚገኙት ሌሎች ግድቦችም አደጋ መደቀናቸውን ትናገራለች። በእነዚህ አካባቢዎች ብዙ ግድቦች አሉ። ሁሉም ግን አደጋ የሚያስከትሉ ናቸው። ይህ ግለሰብ ብዙ ግድቦችን ገንብቷል። ሁሉም ግን ሊፈርሱ በቋፍ ላይ ናቸው። የት እንድረስ እንግዲህ የአገር ውስጥ የካቢኔ ሚኒስትር ፍሬድ ማቲያንጊ ትናንት አሙስ አካባቢውን ጎብኝተው ሌሎቹ ስድስት ግድቦች አደጋ እንዳያስከትሉ መንግሥት እርምጃ እየወሰደ ነው ብለዋል። ብዙ ሕይወት ነው የጠፋው። በጣም ያሳዝናል። ከእንግዲህ ለምንም ነገር ጊዜ የምናጠፋበት ወቅት ላይ አይደለንም። ኖኤላ ማሙላንዳ የኬንያ ቀይ መስቀል ማኅበር የኮሚኒኬሽን ሥራ አስኪያጅ ናቸው። በሶላዩ አሳዛኝ አደጋ የሞቱት ሰዎች ቁጥር አሁን አርባ ሁለት ደርሷል ከፍ ሊልም ይችላል ሲሉ ለቪኦኤ ተናግረዋል። ይህ በእንዲህ እንዳለ ቀይ መስቀል በሕይወት የተረፉትን እየረዳ እንደሆነም ታውቋል። በጣም ወሳኙ ነገር በሕይወት የተረፉትን መርዳት ነው። ስለሆነም በአሁኑ ወቅት መጠለያ እየገነባን እንዲሁም ለቤተሰቦችና ለማኅበረሰቡ የሥነ ልቦና ድጋፍና እርዳታ እየሰጠን እንገኛለን። በሕይወት አድን ስራውም ተሳትፎ እያደረግን ነው። ዘላቂ መፍትሔ እስከሚገኝም ተጎጂዎችን ወደ ሌላ አካባቢ በማጓጓዝና በማስፈር ርብርቦሹ ቀጥሏል። ኬንያ አካባቢ ለሳምንታት የዘለቀው ከባድና አውሎ ነፋስ የቀላቀለ ዝናም ባስከተለው ጎርፍ ወደ ሁለት መቶ ያህል ሕይወት መጥፋቱ ታውቋል። የመንግስት ስታቲስቲክስ እንደሚያመለክተው ከሆነ ከ220 ሕዝብ በላይ በጎርፍ መጠቅለቅ ከቤት ንብረቱ ተፈናቅሏል።